ታክሲ ላይ ተጠጉ ስትባሉ ከፊዬ አይደለም፣ የአባታችሁ የአባታችሁ ርስት አይደለም። ተንበላጣችሁና ተንፈራጣችሁ የምትሄዱት ሁሉም ሀያ ሀያ ብሩን ከፍሎ ነው። ማንም ቁጭ ብሎ ማንም ተንሳስፎ የሚሄድበት ምክንያት የለም። ጥቅ ጥቅም ብለን ቢሆን እና ዳታ ለምጭ አይቀርም ወይ አይ ካላችሁ በራሳችሁ መኪና አይ ሱዙ ላይም ቢሆን ተንጠላጠለው አይመለከተንም። እዛ ጋር ግን ትጠጋላችሁ፣ ትጠጋላችሁ። አይ ካላችሁ እን መነግላችኋለን እዛ ጨምላ አቃይ ነው ጣ እርግጠኛ ነኝ የረዳቱ ወይ ደሞ የሹፌሩ በዚህ ልክ ማለት የተከራከረ ሰው እኔ አይቼ አላውቅም እውነት ለመናገር።